you ላለፉት አስር ወራት ተጥሎ የቆየው የአስቸኳይ ጊዜ አዋጅ መነሳቱን የኢትዮጵያ መንግስት አስታውቋል። ለአዋጁ ምክንያት የነበሩ ሁኔታዎች በከፍተኛ ደረጃ እንዲቀንሱ ተደርገዋል ብሏል። የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሴክሬታሪያት ኃላፊና የመከላከያ ሚኒስትር ሲራጅ ፈጌሳ ሁከት ብጥብጥና ሽብር በመፍጠር ወንጀል የተጠረጠሩ ሰባት ሺህ ሰባት መቶ ሰላሳ ሰባት ሰዎች ግን አሁንም እስር ላይ እንደሚገኙና ጉዳያቸውን በተለያዩ ፍርድ ቤቶች እየተከታተሉ እንደሚገኙ ገልጸዋል። ሚኒስትሩ ግዙፍ የተቃዋሚ ድርጅቶች ስብስብ የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መሪ ፕሮፌሰር በየነ ጴጥሮስ ግን አዋጁ ቀድሞም ቢሆን መታወጅ አልነበረበትም ብለዋል። የፍርሃትና የተጽዕኖ ድባብ በሀገሪቱ ያሰፈነ ነበር ሲሉም የአስቸኳይ ጊዜ ሁኔታውን ገልጸውታል። ፕሮፌሰር በየነ እስክንድር ፈውክ ከአዲስ አበባ ተጨማሪ ይዟል። ከመስከረም 28 እስከ ዛሬ ሐምሌ 28 ሁለት ሺህ ዘጠኝ ተጥሎ የቆየው የአስቸኳይ ጊዜ አዋጅ መነሳቱ የተገለጸው ጠዋት በተወካዮች ምክር ቤት በተካሄደ ስብሰባ ነው። አዋጁ እንዲነሳ የሚጠይቀውን የውሳኔ ሀሳብ ያቀረቡት የአስቸኳይ ጊዜ አዋጅ ኮማንድ ፖስት ጽህፈት ቤት ኃላፊና የመከላከያ ሚኒስትር ሲራጅ ፈገሳ የጸጥታ ሁኔታዎች መሻሻላቸውን አብራርተዋል። አጠቃላይ በሪፖርቱ የቀረቡ መነሻዎችን ምክንያት በማድረግ ኮማንድ ፖስቱ ይዟቸው የነበሩ ስራዎችን በየአካባቢው ላሉ የጸጥታና የሚመለከታቸው አካላት ደረጃ በደረጃ እያስረከበ የቅርብ ድጋፍ እያደረገ ቆይተዋል። አጠቃላይ ሁኔታውን በመገምገም በየቦታው እያጋጠሙ ያሉ ጥቃቅን ክስተቶች፣ ያልተቋጩ መለስተኛ ስራዎች ቢኖሩም እነዚህን ሥራዎች በመደበኛው ጊዜም ቢሆን ሊያጋጥሙ የሚችሉ መሆናቸውን ታሳቢ በማድረግ በየደረጃው ካሉ የጸጥታና የመስተዳደር አካላት አቅም በላይ ሊሆኑ እንደማይችሉ ድምዳሜ በመውሰድ የአስቸኳይ ጊዜ አዋጅ ተነስቶ ቀሪ ስራዎች በመደበኛው የህግ አግባብ እንዲፈጸሙ የሚል የውሳኔ ሀሳብ ለተከበረው ምክር ቤት ቀርበዋል። በኢትዮጵያ የአስቸኳይ ጊዜ አዋጅ የታወጀው በኦሮሚያ እና በአማራ ክልል የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ ነው። በእነዚህ እንቅስቃሴዎች ወቅት በርካታ ሰዎች ተገድለዋል። የንብረት ውድመት ስም ደርሷል። ተቃዋሚዎችና አንዳንድ የሰብአዊ መብት ድርጅቶች መንግስትን ተጠያቂ ያደርጋሉ። ይህንን የማይቀበለው የኢትዮጵያ መንግስት ተጠያቂ የሚያደርገው የውስጥና የውጭ ጸረ ሰላም ኃይሎች በማለት የሚገልጻቸውን ወገኖች ነው። አዋጁ እንዲነሳ የሚጠይቀውን የውሳኔ ሀሳብ ለህዝብ ተወካዮች ምክር ቤት ያቀረቡት ሚኒስትሩ ሲራጅ ፈጌሳም ይህንኑ የመንግስት አቋም ነው ያንጸባረቁት። ከህዝብ ይነሱ የነበሩ ትክክለኛና ወቅታዊ የመልካም አስተዳደር ጥያቄዎች እንደነበሩ ሚኒስትሩ ጠቅሰዋል። የውስጥና የውጭ ጸረ ልማትና ጸረ ሰላም ኃይሎች ግን ጥያቄዎቹ የተነሱበትን ዓላማ በማሳት ወደ ነውጥና ብጥብጥ እንዲቀየሩ አድርገዋል ሲሉም ነው የውሳኔ ሀሳብ ንባባቸውን የቀጠሉት። የውስጥ ጸረ ሰላምና የሽብር ኃይሎች በየአካባቢው የታጠቁ ኃይሎችን በማደራጀት ጭምር ተንቀሳቅሰዋል በማለት አክለዋል። ስምሪት ከሚሰጧቸው የውጭ ኃይሎች ጋር ግንባር በመፍጠር አገር ለማተራመስና ሕገ መንግስታዊ ሥርዓቱን ለመናድ የሚችሉትን ሁሉ አድርገዋል ሲሉም ጠቅሰዋል። አስቸኳይ ጊዜ አዋጁ የታወጀውም የተደራጀና የተቀናጀ የሆነውን የብጥብጥ ተግባር በመደበኛው የሕግ አግባብ ብቻ መቆጣጠር እንደማይቻል በመገምገሙ እንደሆነ ገልጸዋል። አዋጁም የታሰበውን ውጤት አምጥተዋል ብለዋል። ከላይ ባጭሩ በቀረበው ሪፖርት መረዳት እንደሚቻለው የአስቸኳይ ጊዜ አዋጅ ኮማንድ ፖስት አዋጁ ከታወጀበት ጊዜ አንስቶ በሀገሪቱ ተከስቶ የነበረውን አለመረጋጋት በማስቆም የሀገራችን ሰላም ወደ ነበረበት ለመለስ ባለፉት አስር ወራት ከመላው የሀገራችን ህዝቦችና በየደረጃው ካሉ የመስተዳደር አካላት ጋር በመሆን በተሰራው ስራ በሀገራችን ተፈጥሮ የነበረውን ሁኔታ መቀልበስ ተችሏል። አስቸኳይ ጊዜ አዋጅ እንዲታወጅ መነሻ የነበሩ ሁኔታዎች በከፍተኛ ደረጃ እንዲቀንሱ ተደርገዋል። በጊዜው ተፈጥሮ ከነበረው ሁኔታ ጋር በተያያዘ አሁንም ድረስ በእስር ላይ የሚገኙ ሰዎች መኖራቸውንም ሚኒስትሩ ጠቅሰዋል። ወሳኝ የሚባለው የብጥብጥ ኃይል በቁጥጥር ስር ውሏል ሲሉ ነው ሚኒስትሩ ለፓርላማ አባላት በሰጡት ማብራሪያ የገለጹት። ወሳኝ ኃይል ለሚባለው ይሄ የብጥብጥና የውከት ወሳኝ ኃይል ለሚባለው ደግሞ በየአካባቢው በቁጥጥር ስር ውሏል። ወሳኝ ኃይሉ በቁጥጥር ስር የዋለ በመሆኑ ደግሞ የተቀሩት የተንጠባጠቡ በተናጠል የሚንቀሳቀሱ በመሆናቸው በየአካባቢ ካለ የጸጥታ ኃይልና የህዝብ በላይ ሊሆኑ የማይችሉ በመሆናቸው በቀላሉ በቁጥጥር ውስጥ ሊውሉ ይችላሉ የሚል ነው ያለን። ከኦሮሚያ፣ ከአማራ፣ ከደቡብና ከአዲስ አበባ ከተያዙትና አዲሶ ስልጠና ወስደው ከተለቀቁት ሀያ አንድ ሺህ አንድ መቶ ዘጠኝ ተጠርጣሪዎች በተጨማሪ አሁንም በእስር ላይ የሚገኙና ፍርድ ቤት እየቀረቡ ያሉ መኖራቸውንም ሚኒስትሩ አብራርተዋል። ሀገሪቱ በተለያዩ አካባቢዎች ተፈጥሮ በነበረው ሁከት ብጥብጥና ሽብር በመፍጠር ወንጀል ተጠርጥረው ወንጀል ስለመፈጸማቸው በሰውና በሰነድ ማስረጃ ተረጋግጦባቸው በፍርድ ቤት ክርክር ላይ የሚገኙ ተጠርጣሪዎች በተመለከተም በኦሮሚያ ክልል 4136፣ በአማራ ክልል 1888፣ በደቡብ ክልል 1166 እና በአዲስ አበባ 547፣ በድምሩ 7737 ተጠርጣሪዎች በተለያየ ደረጃ ባሉ ፍርድ ቤቶች ክስታቸውን እየተከታተሉ ይገኛሉ። የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ አዋጁ እንዲነሳ በሚኒስትሩ የቀረበውን የውሳኔ ሀሳብ እንደሚደግፍ አስታውቋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ አዋጁ መነሳቱን የገለጹትም የምክር ቤቱ አባላት ድምጽ መስጠት ሳያስፈልጋቸው ነው። ክቡር አቶ ሲራጅ ፈጌሳን ለሰጡት ማብራሪያ እንደዚሁም መርማሪ ቦርዱ ለሰጠው አስተያየት አመሰግናለሁ። ምክር ቤቱ ማራዘም ሲሆን በሁለት ሶስተኛ ድምጽ መደገፍ ይኖርበታል። ማቋረጥ ሲሆን ግን ድምጽ ሳይሰጥ ከዛሬ ጀምሮ እንደተቋረጠና የመርማሪ ቦርዱም ስራ እዚህ ላይ እንዳበቃ ገልጸን ክቡር አቶ ሲራጅ ፈጌሳን እናመሰግናለን። የአስቸኳይ ጊዜ አዋጅ መጣሉንና መራዘሙንም እንደማይደግፉ ሲገልጹ የቆዩት አንዳንድ የተቃዋሚ ፓርቲ መሪዎች አሁንም ያንን አቋማቸውን አንጸባርቀዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር እና የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ከነዚህ አንዱ ናቸው። ቀድሞውንም የአስቸኳይ ጊዜ አዋጁ አላስፈላጊ የነበረ እነዚህ ሰልፍ ወጡ የሚባሉትን ወጣቶች ለመጉዳት ይህንን አይተ ተቀጣ ለማለት ያወጁትና ከህግ በላይ ሆነው የተንቀሳቀሱበት እንጂ አስፈላጊም ሆኖ አልነበረም ይህንን አይል ስንቃወመው የኖርን ጉዳይ ነው እና መነሳቱ ተገቢ ነው ላሉ አዋጁ የፖለቲካ እንቅስቃሴ ማካሄድን አደጋች አድርጎ መቆየቱንም ነው ፕሮፌሰር በየነ የሚናገሩት በመታወጀ ምክንያት በታች በወረዳና በቀበሌ በዞን ደረጃ ከፍተኛ ጥቃት አባሎቻችን ላይ ደርሷል ምክንያቱም እያንዳንዱ ንቅናቄ ይህማ አስቸኳይ ጊዜ አዋጁን መጣስ ነው እየተባለ ጽህፈት ቤት ከብተው እንዳይንቀሳቀሱ ባንዲራ የተከሉት እና ወርደው ጽህፈት ቤቱን እስከ መዝጋት ድረስ ለምንድን ነው እዚህ የተገናኛችሁት? ሶስት አራት ሆነው እንኳን ለመምከር ስጋት ውስጥ ተከተተበት እና በተለይ እዚህ የዋጁ ምንነት ወር ፋይዳው ወይም አተገባበሩ ውስጥ ስትረጎም ወደ ታች ሲሄድ ደግሞ በጣም የራሱን ልዩ ገጽታ እኮ ይይዛል በዛ አይነት ትልቅ ችግር ላይ ጥሎን ነበረ እና አባሎቻችን ተጠቅጧል። በዚህ አንዱን ነው ለማጥቃት ሲፈለግ፣ ይሄማ አስቸኳይ ጊዜ አዋጁን እየጣስክ ነው ማለት ብቻ በቂ እኮ ነው። ምክንያቱም ይሄ ከሕግ በላይ የሆነ ኮማንድ ፖስት ነው ምንድነው የሚባለው፣ ያንን ስለሚያውቁት ማለት ነው ህዝቡን ያሸማቀቀ ነጻነቱን ዘና ብሎ በተፈጥሮዊ መብቱ እንዳይጠቀምበት ትልቅ የተጽዕኖ ድባብ በአገሪቷ ላይ ያሳረፈ ነው እና የሰው ልጅ ደግሞ በዚህ አይነት በፍርሃት የትኛውን ህግ ነው እየታስካለት ይሄ አስቸኳይ ጊዜ አዋጅ የተሰት ቢሆን እንደ የተባለ በስጋት ውስጥ ነው ህዝቡ የኖረው። እናም አዋጁ መነሳቱን የደገፉት የተቃዋሚ መሪ ቀድሞውንም ግን አስፈላጊ አልነበረም ባይ ናቸው። የህዝብን ጥያቄ በመመለስ ሁኔታውን ማረጋጋትና ሰላማዊ ኑሮ ማስቀጠል ይቻል ነበር ሲሉን የገለጹት Lambirkan dalam stereo. Radio, saya akan berfriuk